ኤስ ቢ ኤስ ሬዲዮ ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። በአንድ ነባር ዜጋ ሞት ተጠርጣሪ የነበሩ የእስር ቤት ጠባቂዎች በነፃ መለቀቅ ቁጣ ቀስቅሷል የፌዴራል መንግስቱ በአውስትራሊያ ገጠር የሚሰፍሩ የስደተኞች ቁጥርን እንደሚጨምር አስታወቀ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የስኳር በሽታ ሕመምተኛ የሆነው ልጃቸው እስር ቤት ውስጥ ሕይወቱ ያለፈባቸው ናት። ልጃቸው በአምስት የእስር ቤት ጠባቂዎች ተይዞ የዲሲፕሊን እርምጃ እንዲወሰደበት የተደረገበትን የቅሬታ ስሚ በኮርነር በኩል ውድቅ መደረጉን አጸያፊ ብለውታል። ዴቪድ ዳንጌይ ሎንግ ቤይ ሆስፒታል ውስጥ ሕይወቱ ያለፈው ዲሴምበር 2015 ሲሆን ለህልፈቱም ምክንያት ተደርጎ የተነገረው እስር ቤት ውስጥ ሆኖ ብስኩት ከመብላት ለመቆጠብ እምቢኝ በማለቱ ነው ተብሏል። ወደ ሌላ እስር ቤት እንደተዛወረም በፊቱ ተደፍቶ የማደንዘዣ መርፌ ተወግቶ ሳለ ለ12 ጊዜያት መተንፈስ እያቃተኝ ነው እያለ ሕይወቱ እንዳለፈች ተነግሯል። የኒው ሳውዝ ዌልስ ኮሮነር ደርክሊ የእስር ቤት ጠባቂዎቹ የሥልጠና ጉድለት እንዳለባቸው ጠቁመው፣ ሆኖም ሁነቱ በቂ ግንዛቤ ካለመኖር የመጣ ነው ብለዋል። ይሁንና ሊቶና ዳንጌ የእስር ቤት ጠባቂዎቹ ሕይወት አጥፍተው ነፃ ወጥተዋል በማለት ሲኮንኑ ጠይፍ ያለሁ፣ በጥልቅም ተጎድቻለሁ። እሱ ለማንም አደገኛ አልነበረም። እስር ክፍሉ ውስጥ ገብተው ለአስር ደቂቃዎች ያህል ወደ ታች ተጭነው ይዘውታል። ቆይቶም ሕይወቱ አልፏል። ይህን ሁሉ አድርገው ግና ነጻ ሆነዋል በማለት በምሬት የተቃውሞና የሐዘን ስሜታቸውን ገልጠዋል። የኢሚግሬሽን ሚኒስትር ዴቪድ ኮልማን የፌዴራል መንግሥቱ ከዋነኛ ከተሞቹ ስደተኞችን አብስቶ እንደሚያሰፍር ተናገሩ። በዓመታዊ የስደተኞች ቀበላ ወደ አውስትራሊያ ከሚዘልቁት ውስጥ የ10 ፐርሰንት ጭማሪ በማድረግ ግማሽ ያህሉን በአንድ የገጠር አካባቢ እንዲሰፍሩ ይደረጋል ብለዋል። የኢነርጂ ሚኒስትር አንገስ ቴይለር በአውስትሬሊያ የመብራት ኃይል ሥርዓት ውስጥ ከሰል ለዓመታት የሚዘልቅ ሚና እንደሚኖረው ገለጡ። አቶ ቴይለር ይህን የተናገሩት ከክፍለ ሀገራትና ግዛት አቻዎቻቸው ጋር ተገናኝተው የብሔራዊ ሃይድሮጅን ስትራቴጂ ላይ በሙሉ ድምፅ ከስምምነት ከደረሱበት ስብሰባ ላይ ነው። ስምምነቱ የብሔራዊ ኢነርጂ ገበያን አስተማማኝ ስምምነቱ የብሔራዊ ኢነርጂ ገበያን አስተማማኝ እንደሚያደርግም አክለው ገልጠዋል። ይሁንና አውስትራሊያ ውስጥ ለታዳሽ ኃይል መጠናከር የጎሉ ድምፆች በሚስተጋቡበት ወቅት ከሰል የኢነርጂ በይነመረብ አካል ሆኖ እንደሚቀጥል ሲናገሩ ከሰል በመብራት ኃይል አሰራራችን ውስጥ ለዓመታት ጠቃሚ ሚና መጫወቱን ይቀጥላል። በተለይም ለኢንዱስትሪና ለተወሰኑ ከተሞች ዋነኛ የኃይል ምንጭ ነው። እዚህ ላይ ጠቃሚ ጉዳይ ሚዛናዊነት ነው። በአሰራራችን ውስጥ ሚዛን ማስጠበቅ ይገባናል ብለዋል። ዜናዎቹን ከማጠቃላላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። በአንድ ነባር ዜጋ ሞት ተጠርጣሪ የነበሩ የእስር ቤት ጠባቂዎች በነጻ መለቀቅ ቁጣን ቀስቅሷል። የፌዴራል መንግስቱ በአውስትራሊያ ገጠር የሚሰፍሩ የስደተኞች ቁጥርን እንደሚጨምር አስታወቀ፣ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። Tell us what you think. Like us on Facebook or follow us on Twitter.